የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 3 2016 ዓ ም ዝግጅታችን ጀመረ። ተግባራዊ ሚዲያ ላይ በከፍተኛ መጠን የሚሰራጩ ጎጂ ይዘቶችን መቆጣጠር ይቻላል። የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው። ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን። የሰማችኋቸው የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑትን ሊቀ ትጉሃን ቀሲስ ታጋይ ታደለን ነው የጥላቻ ንግግርና የሐሰተኛ መረጃ አዋጅ በማህበራዊ መገናኛ ብዙሀንን ጨምሮ የጥላቻ ንግግር የሚያስከትሉ ወይም ደግሞ ሐሰተኛ መረጃ ተብሎ በህጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙሀን ተብሎ የወጣ ህግ አይደለም። አሁን ደግሞ የሰማችኋቸው አቶ ሰለሞን ጎሹ ይባላሉ። የህግና የኮሚኒኬሽን ባለሙያ ናቸው። የዛሬ የአሜሪካ ድምፅ የመስታወት ስርጭት ለየት ባለ መልኩ ሙሉ ስርጭቱ የሚያተኩረው በማህበራዊ ሚዲያ ላይ የሚሰራጩ ጎጂ ይዘት ያላቸው መረጃዎች በማህበረሰቡ ላይ ያስከተሉት ባለው ተጽዕኖና፣ በኢንተርኔት የሚፈጸሙ ወንጀሎችን ለመከላከል የወጡ ህጎች የብረተሰቡን ደህንነት ለማስጠበቅ ምን ያክል አቅም አላቸው በሚሉት ጉዳዮች ዙሪያ ይሆናል። ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን አድማጮች የዕለተ እሁድ የካቲት 3 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን። ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን ለየት ባለመልኩ በማህበራዊ ሚዲያ የሚሰራጩ መረጃዎች በኢኮኖሚ በማህበራዊ በባህል እንዲሁም በሃይማኖት ላይ ያላቸው ተጽዕኖ እንዲሁም በበይነ መረብ አማካኝነት የሚፈጸሙ ወንጀሎችን የሚመለከቱ ህጎችን እንዳስሳለን። ዘና የሚያደርጓቸውን ሙዚቃዎችም አሰናጥናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ቀን አስጠለኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። በደላንታ ወረዳ ዋሻ የተናደባቸውን የኦፓል አምራቾች ለመታደግ ጥረቱ ቀጥሏል። በአማራ ክልል በደቡብ ወሎ ዞን በኦፓል ማዕድን ሀብቷ በምትታወቀው ደላንታ ወረዳ በባህላዊ መንገድ ኦፓል ማዕድን የሚያመርቱ ወጣቶች ዋሻ ውስጥ በቁፋሮ ላይ እያሉ በግዙፍ ናዳ በመያዛቸው ሕይወታቸውን ለመታደግ ጥረት እየተደረገ እንደሆነ የወረዳው ብልጽግና ጽሕፈት ቤት ኃላፊ አብዮት ጌታሁን ለአሜሪካ ድምጽ ተናግረዋል። በኦፓል ማዕድን ባህላዊ ምርት ስራ ላይ የተሰማሩ ወጣቶች በድንገተኛው ናዳ የተዋጡት ሐሙስ ጥር 30 ቀን 2016 ዓ ም እኩለ ሌሊት ገደማ መሆኑንና የአምራቾቹ ወጣቶች ቁጥር ከአስር እንደሚበልጥ አስተዳዳሪው ተናግረዋል። ከተያዙት መካከል የጓደኛቸው ቤተሰቦች እንደሚገኙባቸው የገለጹት የአካባቢው ነዋሪ የወጣቶቹ ቁጥር ከተጠቀሰው እንደሚልቅም ገልጸዋል። ደስታው አሊ የተባሉ የወገል ጤና ከተማ ነዋሪ በዋሻ ውስጥ በናዳ የተያዙ ሰዎችን ህይወት ለመታደግ በሺዎች የሚቆጠሩ የአካባቢው ነዋሪዎች ባላቸው መሳሪያ እየቆፈሩ የነፍስ አድን እርብርብ በማድረግ ላይ መሆናቸውን ገልጸዋል። አድማጮች የዚህን ዘገባ ዝርዝር በድረገጻችን ላይ ታገኙታላችሁ። በሶማሊያ ዋና ከተማ ሞቃዲሹ በሚገኝ ወታደሮች ካምፕ ላይ በተፈጸመ ጥቃት በትንሹ አምስት የሚሆኑ የሶማሊያና የተባበሩት አረብ ኤምሬት ወታደሮች መሞታቸውን የጦር ሰራዊት አባላትና የሆስፒታል ሰራተኞች ለሮይተርስ ተናገሩ። የተባበሩት አረብ ኤምሬት የመከላከያ ሚኒስትር የሶማሊያ ወታደሮችን በማሰልጠን ላይ የነበሩ ሶስት የኤምሬት ወታደሮችና አንድ የባህሬን ወታደር በሽብር ጥቃት ተገድለዋል ያለ ሲሆን ተጨማሪም ሌሎች ሁለት ተጎድተዋል ሲል በመግለጫው አስታውቋል። ራሱን አህመድ ብቻ ሲል ያስተዋወቀ ሰው ታጣቂዎቹ የተባበሩት አረብ ኤምሬትስ ስልጠና በምትሰጥበት በጎርደን ወታደራዊ ጣቢያ ላይ ጥቃት ማድረሳቸውን አስታውቆ በተጨማሪም ስልጠናውን የጨረሰ ምልምል የሶማሊያ ወታደር ተተኩሶበት መገደሉን አስታውቋል። ለጥቃቱ ከአልቃይዳ ጋር ግንኙነት ያለው አልሻባብ የሽብር ቡድን አል አንዳላስ በተሰኘ ሬዲዮ ጣቢያ ላይ ኃላፊነቱን እንደሚወስድ አስታውቆ ታጣቂዎቼ አስራ ሰባት ሰዎችን ገድለዋል ብሏል። ማንነታቸው እንዳይገለጽ የጠየቁ ሁለት የጤና ባለሙያዎች አንድ የተባበሩት አረብ ኤምሬት ከፍተኛ ባለስልጣንና በድምሩ አራት ሰዎች መሞታቸውን ገልጸው ሌሎች ብዙዎች ከፍተኛ ጉዳት እንደደረሰባቸው ለሮይተርስ አረጋግጠዋል። የሶማሊያው ፕሬዚዳንት ሀሳን ሼኪ መሐመድ ሶና በተሰኘ የመገናኛ ብዙሀን ላይ ቀርበው ለተባበሩት አረብ ኤምሬት ሀዘናቸውን ገልጸዋል። እስራኤል በተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ረድኤት ተቋም ስር የሐማስን መምሪያ አገኘች። የእስራኤል ኃይሎች በጋዛ የመንግስታቱ ድርጅት የፍልስጤም ስደተኞች ረዳት ተቋም ስር በመቶ ሜትሮች ርቀት ጥልቀት ያለው የሐማስ ወታደሮች ማዘዣ የሆነ ዋሻ ማግኘታቸውን አስታውቀዋል። የእስራኤል ሰራዊት መሐንዲሶች በትላንትና ሁለት ለዓለም አቀፍ ጋዜጠኞች ስፍራውን አስጎብኝተዋል። የውስጥ ለውስጥ ዋሻው ሰባት መቶ ሜትር ርዝመት እና 18 ሜትር ጥልቀት እንዳለውም ተገልጿል። ከዋሻው መገኘት በኋላ የእስራኤል የውጭ ጉዳይ ሚኒስትር እስራኤል ካትስ የመንግስታቱ ድርጅት የፍልስጤም ተራድኦ ተቋም ዋና ኮሚሽነር ፊሊፔ ላዛሪኒ ስልጣናቸውን እንዲለቁ ቀድሞ ትዊተር በአሁኑ ኤክስ የማህበራዊ ድረገጽ አውታር ላይ ጠይቀዋል። ዋና ኮሚሽነር ላዛሪኒ ስለ ጉዳዩ እብደት ብቻ ሳይሆን ይሄ ማስተዋል ማጣት ነው በማለት ምላሽ የሰጡ ሲሆን ውጭ ጉዳይ እስራኤል ካትስ ግን ምላሻቸውን አጣጥለዋል። የመንግስታቱ ድርጅት የፍልስጤም ስደተኞች ረዴት ተቋም ባወጣው መግለጫ ላይ ተቋሙ ሐማስ እስራኤል ላይ የመጀመሪያውን የሽብር ጥቃት ከፈጸመ ከአምስት ቀናት በኋላ ከጎርጎሮሳውያኑ ጥቅምት አስራ ሁለት አንስቶ ከስፍራው ለቆ መውጣታቸውን በመግለጽ የእስራኤል ግንግኝት ለማረጋገጥም ሆነ አስተያየት ለመስጠት እንደማይችል አስታውቋል። ተቋሙ በተጨማሪም የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ረድኤት ተቋም የራሱ የደህንነትም ሆነ የወታደራዊ መከላከያ የለውም፣ ስለዚህ በስፍራ ያለውን ሁኔታ ለመመርመር አቅም የለውም ሲል አስፍሯል። ጉዳዩ በተባበሩት መንግስታት ድርጅት ረድኤት ተቋማት ዘንድ ቀውስን ያስከተለ ሲሆን እስራኤል የተቋሙ አንዳንድ ሰራተኞች ለሐማስ ይሰራሉ በማለት ስትከስ መቆየቷ ይታወሳል። ተቋሙ በአሁን ሰዓት የራሱን ምርመራም ጀምሯል። አንዳንድ ለጋሽ ሀገራትም ለጊዜው የገንዘብ ድጋፋቸውን ማቆማቸውን አስታውቀዋል። በሌላ በኩል ፍልስጤማውያን እስራኤል ከ1300 በላይ በጋዛ ሰርጥ ለሚገኙ ፍልስጤማውያን የደም ስር ሆኖ የኖረውን የተባበሩት መንግስታት ድርጅት የፍልስጤም ረዴት ተቋም በሐሰት መረጃ ስሙን እያጠፋች ነው ሲሉ ከሰዋል። ተቋሙ በአካባቢው ላሉ ትምህርት ቤቶች፣ የጤና ክሊኒኮችና ማህበራዊ አገልግሎቶች ተደራሽ ሲያደርግ ቆይቷል። በተመሳሳይ ሐማስ በሲቪል ተቋማት፣ ትምህርት ቤቶችና ሆስፒታሎች ውስጥ ይከለላል የሚለውን ክስ ለረዥም ጊዜ ሲያስተባብል ቆይቷል። በአንጻሩ የእስራኤል ወታደራዊ ኃይል ዋሻው ትክክለኛ የሚገኝበት ቦታ እንዲገ ቢገለጽም ሆነ ጋዜጠኞች ያለ ፈቃድ ፎቶ እንዲያሳዩ አለመፍቀዳቸው ተገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ትራምፕ የአባልነት ክፍያቸውን ለኔቶ በማይከፍሉ ሀገራት ላይ ሩሲያ የፈቀደችውን ሁሉ ማድረግ ትችላለች ብያለሁ አሉ። የሪፐብሊካን እጩ ተወዳዳሪ የሆኑት የቀድሞው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቅዳሜ፣ ዩናይትድ ስቴትስ ለውጭ ሀገራት በምታደርጋቸው ድጋፎች ዙሪያ ሲናገሩ የሀገሪቱ ፕሬዚዳንት በነበሩበት ወቅት የሰሜን አትላንቲክ ጦር አባል ሀገራት ለሆነው ለኔቶ የአባልነት ክፍያ በማይከፍሉ ሀገራት ላይ ሩሲያ የፈለገችውን እንድትፈጽም አበረታታለሁ ብዬ ነበር በማለት ተናገሩ። በትላንትና ሁለት በደቡብ ካሮላይና ኮንዌ በደጋፊዎቻቸው ፊት ባደረጉት ንግግር ማንነታቸውን ግልጽ ላላደረጉት የኔቶ አባል ይህንን ማለታቸውን ገልጸዋል። የኔቶ አባል ሀገራት በጎርጎሮሳውያኑ 2014 ሩሲያ ከዩክሬን ላይ ክሪሚያን ጠቅልላ ስትወስድ አባል ሀገራቱ ከዓመታዊ ገቢያቸው ላይ ሁለት በመቶ የሚሆነውን ለኔቶ ያዋጣሉ የሚለውንና በቀዝቃዛው የዓለም ጦርነት ወቅት ቆሞ የነበረውን የኔቶ የመዋጮ የሚያመጡ ህግ በድጋሚ እንዲጀምር ማጽደቃቸው ይታወሳል። የዋይት ሐውስ ቃል አቀባይ አንድሪው ቤትስ በቅርብ አጋሮቻችን ላይ ገዳይ የሆነ አስተዳደር ወረራ እንዲፈጽም ማበረታታት በአሜሪካ ብሔራዊ ደህንነት፣ በዓለም መረጋጋትና በሀገር ውስጥ ምጣኔ ሀብት ላይ አስከፊና አስደንጋጭ ተጽዕኖ አለው ሲሉ ተናግረዋል። አድማጮች ለምሽቱ የያዝናቸው ዜናዎችን የነበሩ ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ የካቲት 3 2016 ዓ ምት የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ሰው እንዴት በሶሻል ሚዲያ ይኖራል ምናምን ምን ይለዋል እዚህ ኢትዮጵያ ውስጥ። ውጭ ሀገር ግን ትልቅ ሪኮግኒሽንም በመንግስትም በምንም እያገኙ ያሉት ሶሻል ሚዲያ ኢንፍሉዌንሰርስ ናቸው። ለምን ቫሊዩ ስላወቁ። እነሱ የውጭ ሀገር መንግስቶች ሳይቀሩ ለዲፕሎማሲ ሀገር ከሀገር ሀገር ሲዘዋወሩ ቲክቶከሮች፣ ሶሻል ሚዲያ ኢንፍሉዌንሶች መርጠው እስከመሄድ ደርሰዋል። የሰማችሁት በተለያዩ የማህበራዊ ሚዲያ መተግበሪያዎች ከአንድ ነጥብ አምስት ሚሊዮን በላይ ተከታዮች እንዳሉት የሚናገረውን የራቼል ኢንተርቴንመንት ባለቤት ራቼ ተስፋይን ነው። ወደ በኋላ ላይ ተመልሶ ይመጣል። ያው እንደተለመደው ዝግጅታችንን ግን በሙዚቃ ነው የምንጀምረው። አዎ የመጀመሪያው የሙዚቃ ምርጫችን ደግሞ ዳዊት ጽጌ የዘመን ቃናዎች በሚል በተለያዩ የሙዚቃ መተግበሪያዎች ላይ ከለቀቃቸው ሙዚቃዎች ውስጥ አንዱ የሆነው ድማሜ የተሰኘው ሙዚቃ ነው። ይሄ ድማሜ የተሰኘው ዘፈን ዋና ባለቤቱ ሳቱ ተሰማ ነው። ዜማውን የደረሰው ራሱ ሳቱ ተሰማ ነው። ግጥም ደግሞ የይልማ ገብረአብ ነው። ዳዊት ግን በእውነቱ ደረጀ ትላንትና ዛሬ ባደረገ መልኩ እጹብ ድንቅ አድርጎ ነው በድጋሚ የሰራው። በነገራችን ላይ ከእሳቱ ተሰማ ውጪ በዚህ የዘመን ቃናዎች ስብስብ ስር የጥላሁን ገሰሰንን እና የአሰፋ ባተን ሙዚቃዎችም እንዳዲስ አሳምሮ ሰርቷቸዋል። አሁንም አሁንም ሀ እንደ ምንድን? እሺ ዳዊት ጽጌ ይቀጥላል። አሁንም and the dem and and yeah

I'll be back. ጽጌ ድማሜ የሚለውን የእሳቱ ተሰማን ሙዚቃ እንደ አዲስ በአማረ መልኩ የተጫወተውን ነው ሰምተን የተመለስ ነው። ወደ በኋላ ሌሎች ሙዚቃዎችንም እንጋብዛለን። አሁን ቀዳሚ ወዳደረግነው የመጀመሪያው መሰናዷችን እንለፍ። እያየለ የመጣው የማህበራዊ ሚዲያው ተጽዕኖ ኢትዮጵያ ውስጥ ከ20 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንዳሉ ዳታ ፖርታል የተሰኘ የበይነ መረብ አማካኝነት የተለያዩ ከዲጂታል ሚዲያና ኢንተርኔት ጋር የተያያዙ መረጃዎችን የሚያወጣው ተቋም በጥር ወር ይፋ ያደረገው መረጃ ያሳያል። ከእነዚህ ውስጥ ደግሞ 6.4 ሚሊዮን የሚሆኑት የማህበራዊ ሚዲያ ተጠቃሚ መሆናቸውንም አመልክቷል። ነገር ግን በማህበራዊ ሚዲያ አጠቃቀም እውቀት ማነስ ምክንያት ተጠቃሚዎች ለሀሰተኛ እና ሌሎች ጎጂ መረጃዎች መጋለጣቸውን ባለሙያዎች ይናገራሉ። የአሜሪካ ድምፅ ያነጋገራቸው የማህበረሰብ ጥናት ባለሙያዎች እና የሃይማኖት አባቶችም በማህበራዊ ሚዲያ ሆን ተብለውም ሆነ ባለማወቅ የሚሰራጩ ጎጂ መረጃዎች በህብረተሰቡ ዘንድ ተያያዥ ችግሮች መፍጠራቸውንና የከፉ ችግሮች ብቻ ጎልተው እንዲወጡ እያደረጉ መሆኑን አመልክተዋል። እየተበራከቱ የመጡ ግጭቶችንና ግድያዎችንም እንደ ምሳሌ ጠቅሰዋል። እንግዲህ ባለሙያዎቹን ያነጋገራቸው የመስታወት ባልደረባችን አስማማው አየነው በዚህ ዙሪያ ሰፋ ያለ ዘገባ አለው። በቀጥታ ወደሱ እንሂድ። ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ሙሉቀን በላቸው የዘወትር ተጠቃሚ ባይሆንም ለቲክቶክ እና ዩቲብ ያሉ የማኅበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን ይመለከታል። ሙልቀን እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ አገራት ግን ጉዳቱ አመዝኗል። ያልተረጋገጠ ወሬ ማሰት ተዘጋጀ ወሬ በማስተላለፍ ለአንዳንዱ ጨዋታ እናቀልል ይመስለው ይችላል። ግን አልፎ ተልፎ ሰዎች ሕይወትንም ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው። በተለይ በተለይ እንደ ኢትዮጵያ አይነት ለቴክኖሎጂም ይሁን ሌሎችም አይነት እውቀቶች ትንሽ ወደኋላ የቀሩ አገሮች ላይ ጉዳቱ እየበለጠ ብዙ ነገር ሲያስከትል እናያለን እና በእኛም ሀገር ማየው ይሄንን ነው። ብዙ ጊዜ ደግሞ ሶሻል ሚዲያ በተለይ ዩቲዩብ እና ቲክቶክ የገቢ ምንጭ መሆኖ ስለሚያገለግል ሰዎች እንደማኛ ሲሉ ትንሽ ኃላፊነት የጎደለው አይነት መልክቶችና ሁኔታዎችን ማስተላለፍ በብዛት ይታይበታል። ሊቀ ትጉሃን ቀሲስ ታጋ የታደለ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሀን መገናኛውን ይኮንናሉ። በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ በግልጽ ለመነጋገር ካልተሳደቡ ማንም ከፍቶ አይላቸው? የሰውን ቪዲዮ የሚሳደቡት ገብቶላቸው እንኳን ኢንተርቪው አድርጎት ወይንም አናግሮት የሆነ ቪዲዮ የሚቀዱት አኳን ቢያጡ ቪዲዮ ፈልገው ቆራርጠው ለሚፈልጉት አሰምሽን ይጠቀሟታል። ከዛ በኋላ እገሌ እኮ ዝምታውን ሰበረ ይሉሃል። እኔም በገ የገጠመኝ ነገር አለ። ገብርኤል አስተምር ሁለታሁን ስለ ሁለት ስለ አካባቢ ስላሉ ነገር ዝምታቸውን ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላቅም። ምን እንደሰበርኩም አላወቁም። ገና ደግሞ ሰብ ይገርመኝ እና እንዲ ብቻ እንደዚ ሰው ልኮልኝ አይቸው ነው። ዞሮ ዞሮ ያልሰረቀውን ሌባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ ይሄ ደግሞ ከአስተምሮ ከሃይማኖት ጀምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲያደርገው ሰርቶ የሚያሸማቅቁ ገንዘብ የሚደራደሩ አንዱን ከማይመለከተው ጋር ቪዲዮ እያገናኙ የቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ። በየአመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊአር ሶሻል የሰኝ ድረ ገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ሕዝብ ከ60 በመቶ በላይ የሚሆነው የማኅበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደ ቅደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማኅበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር አያይዘው የሚመለከቱት ሊቀ ትጉሃን ቀሲስ ታጋይ ሰባት የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስለ አደገው እንደመከረበት ይናገራሉ። ሀገርን የገነባ ነው ልል አልችልም። ሀገርን እያፈረሰ ያለው አንዱ በዚህ በማህበራዊ ትስስር ገጽ ውስጥ የሚተላለፉ የጥላቻ ትርክቶች፣ ንግግሮች፣ መሰዳድቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው። ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን። አንደኛ ከአስተምሯችን አንጻር ምንድን ነው ያተረፍነው? በዚህ ልክ የህብረተሰቦቻችንን የአማኝ ሀገር ነው ይባላል። ማለትም በአንድም በሌላም ዘጠና ስምንት ዘጠና ሰባት ፐርሰንቱ አማኝ ያለባት ሀገር ነች ኢትዮጵያ። እሁን በዚህ ልክ ነው ወይ አማኙ እያደረገ ያለው? ሚያምን ፈጣሪውን የሚያከብር ለፈጣሪ የሚገዛ ህዝብ እንዲህ ያደርጋል ወይ ብለ በማጠብቅበት ሁኔታ የክተት አዋጅ የግደል አዋጅ የአጥፉ እንጠፋፋ አዋጅ የሚያውጁት በዩቱብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያውን ለበጎ ነገር እንዴት እናውለው? ከጥላቻ እንዴት እንውጣ? ከብሽሽቅ እንዴት እንውጣ? በእንቅርት ላይ ጆሮ ደግፍ ነው። ኢትዮጵያ ባለባት በተለያዩ የእርስ በእርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆች እና ጥላቻ ንግግሮች ተጨምረው ኢትዮጵያን እንዴት ነው ወደ ቀደ ወደ ሌላው ትውልድ ማሻገር ምንችለው እንዴት ከዚህ አዙሪት ውስጥ መውጣት አንችልም የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን እያነ ሳን በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራ በእርግጥ አንዳንዱ እንደውም የችግሩ አካል ሆኖ የሚታዩባቸው ሁኔታዎችም አሉ። አባቶች በትክክል አባትነት ሚናቸውን ተጫውተዋል ወይ? ሰላም ከማምጣት አኳያ ምን ሮል ወስደዋሉ? ምን ሮል ተጫውተዋል? ይህ ብቻ አይደለም። እንደምታዩት አስታራቂ አባት በታጣበት፣ የሚያሸማግል አባት በጠፋበት አንተምተው አንተምተው የሚል አባት በጠፋበት ሁሉም በየራሱ አፈንግጦ የወጣበት ሁሉም ሄሮ መሆን የሚፈልግበት ሁሉም ጀግና ነኝ ብሎ የሚያስብበት ዘመን ላይ ሆነ። ይህንን በየቤቱ በየስልኩ ቁጭ ብሎ ሶሻል ሚዲያ የሚጽፈውና ዩትዩብ የሚነግደውን አካል ለማስቆም በጣም መጀመሪያ ራስን ማጥራት፣ ራስን መመልከት ተገቢነት አለው የሚልም በአንድ አንግል በሌላ መንገድ እያየን ነው እኛ እንዴት ነው ንጹህ ነን ወይ የሚሉት፣ ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታዩባቸው አባቶች፣ አንዳንድ አባቶች አሉ። ከወጣቱም ባልተናነሰ ማለት ነው። ኢትዮጵያን ጨምሮ በዓለም ላይ ደንበኞቹ የደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ አይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷ ለማሰፋ ናቸው። ብዙ ወጣቶች የስራ እድል ፈጥረውበታል። የገቢ ምንጭ አግኝተውበታል። ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ ትምህርታዊም፣ ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ ምክንያት ሆነዋል። ለብዙ ሰዎች የገቢ ምንጭ ሆኗል። ለገጽታ ግንባታ፣ ለማስታወቂያ፣ ለሀገር ገጽታ ለበርካታ ነገር በርካታ ጉዳዮችን መጥቀስ እንችላለን። እና እነዚህ ሁላ በብዛት በአዎንታዊ ጎን መውሰድ የምንችለው ነው። ለምሳሌ አንዱን ብናነሳ ማህበራዊ መረዳዳትም ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥማቸው በእነዚህ ማህበራዊ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች ማህበራዊ መረባረቦች ሲያስፈልጉ በእነዚህ ሶሻል ሚዲያዎች ላይ በርካታ ስራ ይሰራል። እንደ አውሮፓያን አቆጣጠር በሀያ ሀያ ሶስት የኢትዮጵያ ኢንተርኔት ተጠቃሚ ቁጥር ከሀያ ነጥብ ስምንት ሚሊዮን ያላነሰ እንደነበረም የዌያር ሶሻል አጋር የሆነው ዳታ ሪፖርታር የተሰኘ ተቋም ያጠናቀረው መረጃ ያሳያል። በየዓመቱ ያለው እድገትም 16.7 በመቶ መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ከአጠቃላይ ሕዝብ 5.1 በመቶ ያሉ የማኅበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሐሳብ የሚስማሙት አቶ አንዱ ዓለም፣ ይህም በአብዛኛው ከአጠቃቀም ችግር የሚነሳ ነው ይላሉ። በዚህም ምክንያት እየደረሱ ያሉ ማኅበራዊ መዛነፎችም በስተዋል ሲሉ ይናገራሉ። እንደሚታወቀው የእኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንም በነዚህ ሃይማኖታዊና ባህላዊ እሴቶቻችን ከባህላዊ እሴቶቻችን ከሚቀዱ ህግጋት በእነዚህ ህግጋት የሚመራ ነው። ነገር ግን ወደ እነዚህ ወደ ሶሻል ሚዲያው ስንሄድ እነዚህን ህግጋቶች ወይም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ የተዳር ፊችን ጉዳይ የፍቅር ህይወትን ጉዳይ፣ ይሄ በጓደኛ በቤተሰብ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማን ለማንም አጋራት የማይገቡንን የትዳር የጤና የቤተሰብ ጉዳዮችን አደባባይ ላይ የማውጣት ነገሮች አሉ። የነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮዝ እንደ ሀገርን ታንጸን ጠንካራ ማህበራዊ እሴት ይዘን የኖር ነው፣ በነዚህ ኢትዮጵያ ባላት እጅግ መልካ ና ጥሩ በሚባል ሃይማኖታዊ እና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ተፋልሶ እናያለን። ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደሆነ አለም የመሄድ ነው። ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል። በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች ሰዎች አጠቃቀም ላይ የሚስተዋሉ ችግሮችን በአስተምሮቻቸው እንደሚያቃኑ ይጠበቃል የሚሉት ሊቀ ትጉሃን ቀሲስ ታጋ የታደለ ጅምር ስራዎች ስለመኖራቸውም ይናገራሉ። ትልቁ ነገር ሚመናን ያሉ በየቤተ እምነቱ ስለሆነ በየቤተ እምነቱ ደግሞ ያሉት የራሳቸውን ደግሞ አስተምሮ ትውልዱን ዜጋውን ከመቅረጽ አኳያ የተለያየ የሆነ አስተምሮ ፕላትፎርም በማዘጋጀት ትውልዱን የመታደግ ስራ ለመስራት እየተዘጋጁ እንዳሉ በተለያየ መልኩ እኔም በተለያየ ጊዜ በየቤተ እምነቱ በዞርኩባቸው ያየዋቸው ጥሩ ጥሩ ጅምሮች አሉ። በተለይ ቀጣይ ትውልድ እንዴት እናደር ከማህበራዊ ግንኙነት አንጻር ትውልዱ እንዴት ይጠቀም ማህበራዊ ሚዲያን ለበጎ ነገር ለፖዘቲቭ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተሰሩ ያሉ አንዳንድ ጅምሮች አንዳንድ ቤተ እምነቶች ጋር አይቻል ነው። ያንም ግን በስፋትና በጣም በእቅድ በተደገፈ መልኩ ሁሉም እንዲዳረስ ከማድረግ አኳያ የጋራ ውይይቶች ሊፈልጉ ይችላሉ። የዋቸሙ ዩኒቨርሲቲ መምህሩ አቶ አንዱ አለም አሰፋ በኢትዮጵያ ሕፃናትና አዳጊዎች ወደ ማህበራዊ ትስስር ገጽ አማራጮች እንዲመጡ የሚደረግበት መንገድም የማህበረሰብ መዛባት እያስከትለን ይላሉ። አንደኛ እድሜያቸው ያልደረሱ ልጆች ይህን ማህበራዊ ፕላትፎርም ሲጠቀሙ እናያለን። ይሄ በርካታ ችግር አለው ራሱ ለአስራ ስምንት ዓመት ወይም ያልሞላቸው ልጆች ይጠቀማሉ። ይህንን እንዴት ማስከበር ይገባል ወይስ እንዴት ቁጥጥር ይገባል የሚለውም ሌላ ጉዳይ ነው። ሌላኛው ከእድሜ ጋር የሚያያዘው ጉዳይ ደግሞ እንደዚሁ ህጻናትን ወይንም ለአቅመ አዳም ያልደረሱ ልጆችን አምጥተው ሚዲያ ላይ የሚጠቀሙ አካላትም አሉ። እነዚህ ህጻናት በሚያደርጉት ድርጊት ወይንም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናት እና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። ቢኮዝ ልጆች በባህላዊ እሴት፣ በቤተሰብ ቁጥጥር፣ በሃይማኖት፣ በትምህርት ቤት ነው ማደግ የሚገባቸው። አሁን ላይ የምናየው ግን ከፍተኛ የልጆች አስተዳደግ ላይ ኢትዮጵያ ውስጥ ትልቅ ማህበራዊ መዛባትን እያስከተለ እንደሆነ እመለከታለውኝ። የኢንፎርሜሽን ቴክኖሎጂ ባለሙያው ሙሉቀን ደግሞ ተጠቃሚዎቹ የሚያዩአቸው ይዘቶችን በመለየትና ሀገራዊ ጉዳት የሚያስከትሉትን ይዘቶች ባለማበረታታት ችግሩን መፍታት እንደሚቻል ያምናል። ተጠቃሚዎች ሆነ በእጃችን ላይ ያለ የራሳችን ልንጠቀምበት የሚችል ኃይል አለ። እንደዚህ አይነት መጥፎ ነገር የሚያስተላልፉ ሚዲያዎችን ይህንን ተመልካች ቁጥራቸው እንዲቀንስ ለማድረግ አለመግባት፣ አለማየት ሼር አለማድረግ ለሌላ ሰው ያንን ብዙ ሰዎች በሚያደርጉበት ያንን በሚከተሉበት ጊዜ ስሩ ታይም ከጊዜ በኋላ እነዚህ አይነት ውሸት እና መጥፎ ነገር የሚያስተላልፉ ሚዲያዎች ተመልካቻቸው እየቀነሰ እየከሰሩ ይመጣሉ። ያ በኮንሱመሩ ሳይድ ልናደርገው የምንችል ነው። ግን ያ ብቻ በቂ ነው ብዬ አላስብም። መንግስታት እና ሬጉላቶሪ ቦዲዎች የሚገባውን መመሪያና ክትትል ማድረግ ይኖርባቸዋል። የሶሻል አንትሮፖሎጂ መምሩ አቶ አንዷለም አሰፋ በበኩላቸው እንደ መፍትሄ የሚጠቁሟቸው ምክረ ሀሳቦች እንደሚከተለው ያስረዳሉ። የመጀመሪያው ግንዛቤ መፍጠር ነው። ይሄ ዲጂታል ሊትሬሲ የምንለውን ጉዳይ በሚገባ ለልጆች በትምህርት ቤት ካስፈለገ ይሄ ምንድነው ኢንክሉዚቭ ኤዱኬሽን በሚባለው መልኩ ስለ ማህበራዊ ሚዲያ አጠቃቀም ግንዛቤ እንዲኖራቸው፣ ኃላፊነት በተሞላው መልኩ ወደፊት እንዲጠቀሙ ትምህርት ቤት ውስጥ መስጠት ካስፈለገ እስከዛ ድረስ ማካተት የሚያስፈልግበት ሁኔታ ያለን ይመስለኛል። ሌላኛው መፍትሄ ብዬ ማስበው ህጋዊ ስርዓቶችን ይሄ ምንድነው ሬጉላቶሪ ፍሬምወርኮች ያስፈልጉናል። ከእድሜ አንጻር ከይዘት አንጻር፣ ከኮንቴንት አንጻር እነዚህን የሚቆጣጠር አካል ልጆችም ለዚህ ተጋላጭ እንዳይሆኑ የሚጠብቁ ህጎችና ስርዓቶች ያስፈልጉናል። ምናልባት እነዚህ ማህበራዊ ሶሻል ሚዲያዎች ሌትሊ ኢመርጅ ያደረጉ ጉዳዮች ስለሆኑ ከነሱ ጋር ኮምፓትብል የሆኑ ህጎች ስፔሲፊካሊ ላይኖረን ይችላል። ግን ባሉን ህጎች ላይ ተመርኩዞ ይህንን ማሳየት ያስፈልጋል ብዬ አምናለሁ። በዋናነት ግን ይሄ ከፍተኛ ጉዳት እያስከተለ ስለሆነ በአጠቃላይ እንደ ኢትዮጵያ ማህበረሰብ ላይ ከፍተኛ የሆነ ባህላዊ ሴትን ሰላምና አብሮ መኖርን እያፋለሰ ስለሆነ የዚህን ጉዳት ይሄ እያመጣ ያለውን መልካምም ይሁን አሉታዊ ጎኑን፣ ሰፊ ጥናቶችን ምርምሮችን አድርጎ ኤቪደንስ ቤዝድ የሆነ መፍትሄ ለማምጣት ሰፋ ያሉ ጥናቶች፣ ምርምሮች ያስፈልጋሉ። በዛም ላይ ተመስርቶ መረባረብ እና በርካታ ስርዓትን መፍትሄዎችን ማድረግ ያስፈልጋል ብዬ አስባለሁ። ይሄ ለነገ የሚባል ጉዳይ አይደለም። ዌአር ሶሻል የተሰኘው ድረ ገጽ ባወጣው የ2024 ሪፖርቱ በአዲሱ ዓመት የማህበራዊ ትስስር ገጽ አማራጮች አዲስ ተጠቃሚዎች ቁጥር በ56 በመቶ እድገት አሳይቷል። ከአጠቃላዩ አምስት ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆነውን ተጠቃሚ ያስተናግዳሉ። ለአሜሪካ ድምፅ አስማሟየ ነው፣ ዋሽንግተን ዲሲ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አድማጮቻችን ለሚኖራቸው አስተያየቶች አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አምሃሪክ የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅትም በዚሁ በማህበራዊ ሚዲያና ተያያዥ ጉዳዮች ላይ ያቆየንና በተለይ ደግሞ በማህበራዊ ሚዲያ አማካኝነት የሚገኙ ገቢዎች በመረጃ አሰባሰብና አሰረጫጨት ላይ ያላቸውን ተጽዕኖ ያስቃኘናል። ደረጀ የማህበራዊ ሚዲያ መተግበሪያዎችን በመጠቀም የሚገኙ ገቢዎችን አስመልክቶ መረጃዎች ያሰባሰብ ከው አንተነህና፣ እስኪ እንደው የትኞቹ የማህበራዊ ሚዲያዎች ናቸው ኢትዮጵያ ውስጥ በተለይ ለገቢ ማስገኛነት ጥቅም ላይ የሚውሉት? እንግዲህ ቀደም ሲል እንደጠቀስ ነው ኢትዮጵያ ውስጥ ከ ስድስት ነጥብ አምስት ሚሊዮን በላይ የማህበራዊ ሚዲያ ተጠቃሚዎች እንዳሉ ነው መረጃዎች የሚያሳዩት። ሶሻል ሚዲያ ስታትስ የተሰኘው ድረ ገጽ ላይ ያገኘነው መረጃ እንደሚያሳየው ከነዚህ ውስጥ 55 ከመቶ የሚሆኑት የፌስቡክ ተጠቃሚዎች ሲሆኑ 13 ከመቶ በላይ ደግሞ የዩቱብ ተጠቃሚዎች ናቸው። ከማህበራዊ ሚዲያ መተግበሪያ ወይም መድረኮች መካከል ትልቁን ክፍያ የሚያስገኘው ዩቱብ ሲሆን የዩቱብ ገቢ ለማግኘት ግን መስፈርቶችን ማሟላት ያስፈልጋል። ለምሳሌ ከመስፈርቶቹ መካከል በ12 ወራት ውስጥ ቢያንስ 1000 ደንበኞች ወይም ሰብስክራይበሮችን ማግኘት፣ ለ4000 ሰዓታት የታዩ ፕሮግራሞችን ማሰናዳት የመሳሰሉት ይገኙበታል። ይህን መስፈርት ካሟሉ ከማስታወቂያ፣ ከደንበኞች፣ ከዩቱብ ፕሪሚየም ከሚባሉ የተለያዩ የገቢ አይነቶች ገቢን መጋራት ይቻላል። እንግዲህ የማህበራዊ ሚዲያ ተጠቃሚዎች እነዚህን መረጃዎች ለማግኘት የተቀመጡ ሊንኮችን በመጫን ከመረጃው ጋር የሚፈጥሩት መስተጋብር በዛ ገጽ ላይ የሚወጡ ማስታወቂያዎችን የሚወስናልና ይህስ እንዴት ነው የሚሰላው እና ማስታወቂያዎችን በማምጣት ገቢ የሚገኘው? ይሄ እንዴት መሰለሽ? ለምሳሌ ማስታወቂያ አውጪዎች ተጠቃሚዎች ከማስታወቂያዎች ጋር ያላቸውን መስተጋብር ይመለከታሉ። ተጠቃሚዎቹ ማስታወቂያውን አዩት ወይ? አይተውስ ምን አደረጉ የሚለው ይታያል። አስተያየት ሰጡ ወይስ በተቀመጠው ስልክ ደወሉ ወይ ኢሜይል ላኩ፣ ከዚያም አልፈው ገዙ ወይ ወዘተ የተባሉ የመሳሰሉት ከበስተጀርባ ይታያሉ ማለት ነው። ብዙ ጊዜ የሚለካው በሺዎች የተቆጠረ ነው። ማስታወቂያውን ተመለከቱ ብቻ ሳይሆን ደግሞ ለምን ያህል ጊዜ ወይም ደቂቃ ተመለከቱ፣ ማስታወቂያን እያሳለፉ አዩት ወይስ ሙሉውን አዩት፣ የመሳሰሉት ታያሉ። አንዳንዶቹን የማስታወቂያ አይነቶች እያሳለፉ ማየት ሲቻል፣ አንዳንዶቹን የግድ መጨረስ ግድ ይላል። ደረጃ እዚህ ጋር እንግዲህ ዩቲዩበሮች የሚያገኙትን ገቢ ደግሞ ዩቲዩብም ራሱ ይጋራል አይደል? በምን ያክል ነው የሚወስደው? አዎ ልክ ነሽ። ዩቱብ ብዙ ጊዜ ከዩቱበሮች ጋር ገቢ ይጋራል። ሬቬኒው ሼር ነው የሚሉት። ዩቱብ ፓርትነር ፕሮግራም ኦቨርቪው እንደሚያረጋግጠው ሀምሳ አምስት ከመቶውን ዩቱበሩ ሲወስድ የተቀረውን አርባ አምስት ከመቶ ደግሞ ዩቱብ ይወስዳል ማለት ነው። እስኪ ደግሞ ወደ ኢትዮጵያ ንምጣና ኢትዮጵያውያንን መሰረት ያደረጉ ትላልቅ የመገናኛ ብዙኃን ተቋማትን ጨምሮ በዩቲዩብ ላይ ስራቸውን በግል እስከሚያቀርቡ ግለሰቦች ድረስ እስከ ሁለት ነጥብ ሰባት ሚሊዮን ተከታዮች ወይም ሰብስክራይበር ያሏቸው ግለሰቦችና ቡድኖች መኖራቸውን እንደ ትዊች አናሊቲክስ ወይም ዩቲዩብ አናሊቲክስን መሰረት ያደረጉን እንደ ሃይፕ ኦዲተር የመሳሰሉ ምንጮች አማካይ ግምቶችን ያስቀምጣሉ። እነዚህ መረጃዎች ከገቢም አንጻር በአመት እስከ አንድ ነጥብ አምስት ሚሊዮን ዶላር ድረስ ያገኙ መኖራቸውን ያመላክታሉ። ይህን መረጃ እንግዲህ ወደፊት የኢኮኖሚ ባለሙያዎችን አስተያየት አካተን ከገቢ ከግብርና ከሌሎች ተያያዥ ጉዳዮች ጋር ተመልሰን እንመጣበታለን። ለዛሬ ግን በተለይ ወጣቶች በማህበራዊ ሚዲያ በሚገኝ ገቢ ተጠቃሚ የሆኑ መሆናቸውን የሚያሳይ አንድ እንግዳ ጋብዘህ አነጋግረሃልና እስኪ ያስተዋውቀን። እንግዳዬ ራቼ ተስፋዬ ይባላል። ራቼ የባንክ ስራውን ትቶ ነው ሙሉ ጊዜውንና መተዳደሪያውን በማህበራዊ ሚዲያ በተለይ በቲክቶክ ያደረገው። ዩቱብና ፌስቡክን ሳይጨምር በቲክቶክ ላይ ብቻ ከስምንት መቶ ሰላሳ አምስት ሺህ በላይ ተከታዮች እንዳሉትም ይገልጻል። ራችን እንደ ዩቲዩብ ካሉ የማህበራዊ ሚዲያ ተቋማት ከሚገኘው ገቢ በተጨማሪ ከሀገር ውስጥም ሆነ ከውጭ የሚገኙ ማስታወቂያዎች ትልቅ የገቢ ምንጭ መሆናቸውንም ይገልጻል። ለምሳሌ ሀገር ውስጥ ቲክቶክ ላይ ለአንድ ደቂቃ ማስታወቂያ ሰማንያ እና ዘጠና ሺህ ብር እንደሚያስከፍሉም ገልጿል። እንግዲህ ወጣቶች ማህበራዊ ሚዲያ ትልቅ ኢኮኖሚያዊ ፋይዳ እንዳለው አይገነዘቡም። ከሚለው ራቼ ጋር ወደ ነበረ ቆይታ እንለፍና ሙሉን እንከታተል። እኔ ያው ሶሻል ሚዲያ ኢንፍሉዌንሰር ነኝ። ቲክቶክ ላይ እና ፌስቡክ ላይ ቲክቶክ ላይ መረፍ በቪዲዮ ማህበራዊ ጉዳዮች ላይ ሳታየር ኮሜዲ ነው የምሰራው። ማህበራዊ ጉዳዮችን እያነሳ ማህበራዊ ጉዳዮች ላይ ነው የምሰራው። ሙሉ ጊዜህን ለዚህ ሰተህ ነው የምትሰራው? ከዚህ በፊት ሌላ ስራ ሰራ ነበር፣ ግን ይኛው ስራ ነው። የነፍስ ጥሪ ነው የሚባለው። የነፍስ ጥሪ ሙሉ ለሙሉ ወደ ሶሻል ሚዲያ ሽፍት አድርግ ያለው ድርጅት ቢኖረኝም ኢንተርቴንመንት ስራቸው ኢንተርቴንመንት የሚል ድርጅት ቢኖረኝም ብዙውን ስራ ግን ሶሻል ሚዲያ ላይ ነው የምሰራው፣ ዩቱብ ላይ ነው ምሰራ። ማህበራዊ ሚዲያ ያን ያህል ይከፍላል? ለኑሮ የሚሆን ገቢ ያስገኛል? አዎ በደንብ ይከፍላል፣ ያኖራል። አሁን በተለይ ደግሞ እንደዚህ ኢንፍሉዌንስ እያደረግህ ስትመጣ ሰው ጋር ያለህ ተቀባይነት እያደገ ሲመጣ ብዙ ወዎች አሉ ኢንካምን የምታገኝበት ያው እኮ አርቲስት መሆን ማለት ነው። አሁን ሺፍት እያደረገ አይደል? አለም ራሱ አብዛኛው ነገር ወደ ሶሻል ሚዲያ መጥቷል፣ እና ሶሻል ሚዲያ ላይ አክቲቭሊ ፓርቲስፔት የሚያደርግ ሶሻል ሚዲያ ላይ ኢንፍሉዌንስ የሚያደርግ ሰው ያው አርቲስት ነው። አበይንት እና በጣም ይከፍላል። አዎ ፕሮሞሽን ትሰራለ፣ ኢንጌጅመንት ጥሩ ነው። ፕሮሞሽኖችን ቀጥታ ወደ አንተ ነው የሚመጡት ማለት ነው። በዛ በጣም ቆንጆ ነው ምናልባት ት ኢኮኖሚ ጠቀሜታውን እንድናይ፣ ምን ያህል ገቢ እንደምታገኝበት ልትነግረን ትችላለህ? እሱ እንኳን አንጻራዊ ነው። ይሄ የሚባል አይደለም። ግን ጥሩ ነው። በጣም ጥሩ ነው በሚል ይዘው በአማካይ ወይም አካባቢውን ማወቅ ይቻላል። አይ ቆንጆ ነው። ቆንጆ ነው። ይሄን ማለት አልችልም። ግን ጥሩ ነው። አሁንም ፐር ቪዲዮ አንድ ፕሮሞሽን ማስታወቂያ፣ አንድ የአንድ ደቂቃ ማስታወቂያ ሰማንያ ሺ ብር ዘጠና ሺ ብር ነው ምንሰራው እና በቀን ብር አራትም ማስታወቂያ አምስትም ማስታወቂያ ልትሰራ ትችላለህ። ቆንጆ ነው ማለት ነው። አንድ ቪዲዮ ያው የአንድ ደቂቃ የለት ደቂቃ ቪዲዮ በሰማንያ ሺህ ብር ሰራ ከሆነ በወር ደግሞ አራትም አምስት የሚሰራ ከሆነ ከፕሮሞሽን ብቻ ይመል ቆንጆ ነው ቆንጆ ነው በጣም። ቲክታክ ላይ ነው ይሄ ዩቱብ ላይ ነው ቲክታክ ላይ ነው ይሄ ቲክታክ ላይ ነው። ዩቱብ እንግዲህ ራሱ ነው ፐር ቪዲዮ የሚከፍልን ዩቱብ ላይ እንኳን ገና አሁን ነው ወደ ዩቱብ ሙቪ ያደረግከው? ያደረግኩት እንዳልኩት ራቹ ኢንተርቴንመንት የሚለውንም በቅርብ ስለሆነ አያቋቋም ነው በቅርብ ነው ወደ ዩቱብ የገባ ነው። የዩቱብ ቢዝነስ ላይ በደንብ ገብተናል ለማለት እንቸገራለን፣ የሱን ኢንካም ለማወቅ ግን፣ ኢንካም ጄኔሬት ማድረግ ጀምረዋል። ዩቱብም በቅርብ ጊዜ ቢጀመርም እስካሁን ባለው ኢንካም ጀነሬት ማድረግ ጀምሯል። ግን እኔ ወጣቶችን እንዲሰሩ በጣም ነው ማበረታታው። በጣም እኔ መጀመሪያ ባንክ ቤት ነበር መሰራ። ከዛ ነው እንግዲህ ይሄኛውን በጣም ለአርቱ ፍቅሩ ስላለኝ ሶሻል ሚዲያ ላይ ለመስራት። ለምን ያህል ጊዜ ሰርተሃል ባንክ ውስጥ? አክችሊ፣ ከባንክ በፊት ሬዲዮ ላይም ሰርቻለሁ፣ መንግስት ተቋም ላይም ሰርቻለሁ። ባንክ ቤት አንድ አመት ከስድስት ወር እንደዚህ ሰርቻለሁ። ከዛ በፊት የነበረ በመንግስት ቢሮም ሶስት አመት ሁለት አመት ሰርቻለሁ፣ ሬዲዮ ላይም አመት ምናምን ሰርቻለሁ። ድም ወጣቶችን እመክራቸዋለሁ ብለህ ነበረ። ምንድነው የምትመክራቸው? ጥሩ ስለሆነ ግን አሁን ሁሉም ወጣት ይህንን መስራት ይችላል ማለት አይደለም። አንድ ሰው ሁሉም ሰው እኔ በእኔ አመለካከት ከእግዚአብሔር የሚሰጠው የራሱ ተሰጥኦ ያለው ይመስለኛል። ሁሉም ሰው ሌላው ሰው እንደዚህ ሚዲያ ላይ ለመስራት ነው ተሰጠው የሚኖረው ሌላው ደግሞ ኤኒቲንግ ብቻ ሰው ተሰጠውን እዚህ ላይ ከሆነ የኮንተንት ክሬተር አይነት ተሰጦ ያለው ሰው ሶሻል ሚዲያን ቢጀምር። ሰው አንዳንዴ የተፈጠረለትን ነገር ሲያገኝ ራሱ ብቻ የራሱን ህይወት ብቻ ቀይሮ ሳይሆን የሚያልፈው በአካባቢው ላሉ ሰዎች ለሶሳይቲም ይጠቅማል ማለት ነው። ለምሳሌ አንድ ወጣት ራሱን መቻሉ፣ ቤተሰብ ላይ ዲፔንድ አለመሆኑ፣ ሀገር ላይ ሸክም አለመሆኑ ለሀገር ኢኮኖሚ አንድ ትልቅ ጥቅም ነው። የራሱን ህይወት ማሻሻል ከዛ አልፎ ደግሞ ያሰ የራሱን ህይወት ካሻሻለ በኋላ ለምሳሌ ኒያ የራሱን ድርጅት አቋቁም ያል ራችን ደርስ ነበር። በዛ ላይ በሚመጡት ሁለት ወሮች፣ ሶስት ወሮች፣ ስድስት ሰው ምናምን ቀጥራለሁ። ለስድስት ወጣት የስራ እድል ፈጠርኩ ማለት የራሱ የሆነ አሁንታዊ ጥቅም አለ ማለት የሀገር ኢኮኖሚ ላይ ንጭም ማህበራዊ ሚዲያ ብዙ ጊዜ ሲነሳ በጥሩ ጎኑ ብቻ ሳይሆን በአሉታዊ ጎኑም እኔ በጣም ሪስፖንሲቢሊቲም አለብኝ ብዬ አምናለሁ። አስር ሰውም ፎሎ ሲያደረገ፣ ሀያ ሰውም ፎሎ ሲያደረገ ሪስፖንሲቢሊቲ ነው። ልክ የሆነ ሰው ፎሎ ሲያደርገ ያንን ሪስፖንሲቢሊቲ መወጣት መቻል አለብህ ማለት እና ያ ሪስፖንሲቢሊቲ ደግሞ ምንድን ነው? ከአንተ ጋር በጣም ፖዘቲቭ የሆኑ አዎንታዊ ህዝብን ከህዝብ ሊያቀራርቡ የሚችሉ ፖዘቲቭ የሆኑ አዎንታዊ ስሜትን የሚፈጥሩ ኮንተንቶችን ብቻ መፍጣል። ብዙ ሰዎች ፎሎወር ለማግኘት ላይክ ለማግኘት ሲሰዳደቡ ሊውሉ ይችላሉ። ያ ትክክለኛ ዌይ አይደለም። በዛ ዌይ የሚመጣ ጥቅም በዛ ዌይ የሚመጣ እውቅናል ጥቅሙም እምብዛም ነው፣ ለዛ ሰውም ለሀገርም። ማለት ራቼ ተስፋዬ የራቼ ኢንተርቴንመንት ባለቤት በጣም አመሰግናለሁ። ራቼ ተስፋዬ ከእኛ ጋር ለነበረው ቆይታ እናመሰግናለን። እዚህ ጋር ግን ለአድማጮቻችን ማስታወስ የምንወደው ነገር ማህበራዊ ሚዲያን ጨምሮ ቴክኖሎጂ ያቀላላቸውን በርካታ መንገዶች ተጠቅሞ በግልም ሆነ እንደ ሀገር ተጠቃሚ መሆን ቢቻልም አሁንም ቢሆን አጠቃቀሙን ማወቅ ትክክለኛ፣ የተጣራ እና ለማህበረሰብ ጠቃሚ የሆኑ መረጃዎችን ብቻ ማጋራት መሰረታዊ ጉዳይ መሆናቸውን ማስገንዘብ እንፈልጋለን። ያ ካልሆነ ገንዘብ ለማግኘት ሲባል ብቻ የሚሰራጩ ጎጂ መረጃዎች ቀደም ሲል በነበረው ዘገባችን ላይ ለማሳየት እንደሞከር ነው ከሚያመጡት ጊዜያዊ ጥቅም ይልቅ ማህበረሰብን ማፍረስ ደረጃ የሚያደርሱ ጉዳቶችን ያስከትላሉ። ትክክል ብለሻል። ህብረተሰቡም እነዚህን ሚዲያዎች ሲጠቀም ሁልጊዜ መረጃዎቹ እውነተኛ መሆናቸውን ከሁለተኛና ከሶስተኛ ምንጮች ማረጋገጥ እንዳለበት በዚሁ ጠቆም እናድርግና ወደ ተከታዩ መሰናዶ ከማለፋችን በፊት ግን በሌላ አንድ ሙዚቃ እረፍት እናድርግ ስመኝሽ። ሁለተኛው የሙዚቃ ምርጫችን ደግሞ አረጋኸኝ ወራሽ አጣሁ አማላጅ እያለ የተጫወተው ሙዚቃ ነው። በሱ ዘና ብለን እንመለሳለን። ሰዎችን አጣሁ አማላጅ ነው ሰምተን የተመለስ ነው። በሙዚቃው ዘና እንዳላችሁ እናምናለን። የሁድ ምሽት የመስታወት መሰናዷችን አሁንም ከአሜሪካ ድምፅ ይቀጥላል። እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታንን። ተከታዩ መሰናዷችን ደግሞ ኢትዮጵያ ያጸደቀቻቸውን በኢንተርኔትና በማህበራዊ ሚዲያ የሚፈጸሙ ወንጀሎችን ለመከላከል የሚያስችሉ ህጎችን ይቃኛል። ኢትዮጵያ ማህበራዊ ሚዲያን ጨምሮ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል በፍትሃ ብሔርና በወንጀለኛ ህጉ ከተቀመጡት በተጨማሪ የጥላቻ ንግግርና ሀሰተኛ መረጃ አዋጅ እንዲሁም የኮምፒውተር ወንጀል አዋጅ የመሳሰሉትን አጽድቃለች። ሆኖም በርካታ ተንታኞች በኢትዮጵያ የማህበራዊ ሚዲያ ስነ ምህዳር ውስጥ የሚሰራጩ ሀሰተኛ መረጃዎች፣ የጥላቻ ንግግሮችና ሌሎች ወንጀሎች እየጨመሩ መሄዳቸውን ተከትሎ አዋጆቹ ሀሳብን በነጻነት የመግለጽ እና መረጃ ማግኘት መብትን ከመጋፋት ውጪ የህብረተሰቡን ደህንነት መጠበቅ እንዳልቻሉ ይከራከራሉ። ስመኝሽ፣ አንቺም ለመሆኑ በማህበራዊ ሚዲያ ስም ማጥፋት፣ የግለኝነት መብት መጋፋትና ሌሎች ከስነ ምግባር ያፈነገጡ መረጃዎች ስርጭት የመሳሰሉ ወንጀሎች ሲፈጸሙ ወደ ህግ የሚቀርቡባቸው ድንጋጌዎች ምንድን ናቸው? የህብረተሰቡን ደህንነት ለመጠበቅ ያላቸው አቅምስ ምን ይመስላል? ስቲ እንግዲህ የህግ ባለሙያና የፌዴራል ፖሊስን አናግረሽ ወደ አሰናዳሹ ዘገባ እንለፍ። በማህበራዊ ሚዲያ የሚሰራጩ የሐሰት ዜናዎችና የተሳሳቱ መረጃዎች በኢትዮጵያ ውስጥ ለሚታዩ የተለያዩ የፖለቲካ ውጥረቶች፣ ግጭቶችና የንጹሐን ሰዎች ግድያዎች አስተዋጽኦ አድርገዋል። ከዛም ባለፈ ማህበራዊ ሚዲያው በዜጎች ስነ ልቦናዊ፣ ምጣኔ ሀብታዊ እና ማህበራዊ መስተጋብሮች ላይ ጉዳት እያስከተሉ ያሉ መረጃዎችን በስፋት ማሰራጨታቸው የሚያሳስብ ደረጃ ላይ መድረሱን ባለሙያዎች ይገልጻሉ። ከቅርብ ጊዜያት ወዲህ በዩቲዩብ ሲሰራጩ የምናያቸው ከግለሰቦች እውቅናና ፈቃድ ውጭ በድብቅ ካሜራ እየተቀረጹ የሚተላለፉ የሰዎችን ገመና ያለ ፈቃድ አደባባይ የሚያወጡ ቀደም ሲል ከቤተሰብ ከጓደኛ ወይም ከሽማግሌዎች ሳያልፍ በእርቅ ለመፍታት ጥረት ይደረግባቸው የነበሩ የባልና የሚስት ጉዳዮች በሚያዋርድ መልኩ ለአደባባይ እንዲውሉና ቤተሰብ እንዲበተን የሚያበረታቱ ቪዲዮዎች ለምሳሌ የሚጠቀሱ ናቸው። ይሁንና ዩቲዩብን ጨምሮ በፌስቡክ፣ በቴሌግራም፣ በትዊተር፣ በቲክቶክ እና በሌሎች የማህበራዊ ሚዲያዎች እንዲሁም የበይነ መረብ ገጾች የሚሰራጩ ሀሰተኛ መረጃዎችንና የጥላቻ ንግግሮችን ጨምሮ ማናቸውም ከስነ ምግባር ያፈነገጡ የእምነት ነፃነትን የሚጻረሩና የግለሰቦችን መብት የሚጋፉ መረጃዎች ወንጀል መሆናቸውን የህግ ባለሙያዎች ይገልጻሉ። አቶ ሰለሞን ጎሹ የህግና የኮሚኒኬሽን ባለሙያ ሲሆኑ በተለይ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል የወጡ አዋጆችን በማርቀቅ ሂደት ውስጥ ተሳትፈዋል። ወንጀል ናቸው። ይህንን የግል ያለመነካት መብትን መንካት ህገ መንግስቱ በአንቀጽ ሃያ ስድስት የሚያስቀምጠው በጣም ጠንካራ ፕሮቴክሽን ነው። ለህዝብ ጥቅም ተብሎ ይህንን ማድረግ የሚያስከትለው በጣም ጠንካራ የሆነ የህዝብ ጥቅም ጀስትፋይ ካልተደረገ በስተቀር የፕራይቬሲ ራይቶቹን ወይም ያለመነካት የግለሰቦችን መብታቸውን የሚነኩ ነገሮችን በግለሰብ ደረጃም በሚዲያ አማካኝነትም ሊሰራጭ እንደማይገባ የሚደነግጉ ወይም ያንን የተላለፈ የሚያስከትላቸው ቅጣቶችን የሚደነግጉ ህግጋቶች ኢትዮጵያ በአግባቡ አላት። አቶ ሰለሞን እንደሚሉት ኢትዮጵያ በበይነ መረብ የሚፈጸሙ ወንጀሎችን በህግ ተጠያቂ የሚያደርጉ የፍትሀ ብሔር እና ወንጀለኛ መቅጫ ህጉን ጨምሮ የተለያዩ የህግ ማቀፎች አሏት። ነገር ግን ህጎቹ በየቦታው የተሰባጠሩ መሆናቸውና ህብረተሰቡም ስለ ህጎቹ በቂ መረጃ ለማግኘቱ ለአፈጻጸም አስቸጋሪ አድርጓቸዋል። ለምሳሌ ከግለኝነት ወይም ካለመነካት መብት ጋር የተገናኙ ወንጀሎች በወንጀለኛ መቅጫ ህጉ ሊጠየቁ ይችላሉ። ከዛ በተጨማሪ ግን በማህበራዊ ሚዲያ አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከወጡ ህጎች አንዱ የመገናኛ ብዙሀን አዋጅ መሆኑን አቶ ሰለሞን ያስረዳሉ። የመገናኛ ብዙሀን አዋጅ በግልጽ አንድ መገናኛ ብዙሀን ለምሳሌ በኢንተርኔት አማካኝነት አገልግሎት የሚሰጥ የመገናኛ ብዙሀን ሶስት ነገሮችን ሊያሟላ ይገባላል። አንደኛ ህጋዊ ድርጅት ሊኖረው ይገባል። ሁለተኛ እነዛን ስራዎች እነዛን ኤዲቶሪያል ውሳኔ የሚሰጥበት መዋቅር ወይም ስትራክቸር ሊኖረው ይገባላል። ሶስተኛ እነዛን አገልግሎቶች በኢንተርኔት አማካኝነት አገልግሎቱን የሚሰጥ ከሆነ የበይነምረብ መገናኛ ብዙሀን የሚለውን ያሟላል ማለት ነው። እሱ አሟልቶ ከኢትዮጵያ መገናኛ ብዙሀን ባለስልጣን ጋር የሰርቲፊኬት ጉዳይ ይመጣል ማለት ነው። እነሱን ያሟላ አካልን ነው ሬጉሌት የሚያደርገው። እንደ ተቋማዊን ነው እንጂ የግለሰቦችን ሀሳብን በነፃነት የመግለጽ መብታቸውን የሚገለገሉ ሰዎች ላይ ሞኖፖሊ የለውም፣ እነዛን የመከታተል የለውም። ነገር ግን የሞኒተሪንግ ስራ ይሰራል። ለምሳሌ የመገናኛ ብዙሀን ባለስልጣን በመገናኛ ብዙሀን ወይም በኮሚኒኬሽን ጉዳይ ላይ መንግስትን አድቫይስ ስለሚያደርግ የፖሊሲ ጉዳዮችንም እነሱን ነገሮች በተጓዳኝ ያደርጋል። በማህበራዊ የብዙሀን መገናኛ ዘዴዎች በሚሰራጩና ጥላቻ በሚታጨቅባቸው መልእክቶች የሚደርሱ ግጭቶችን ለማስቆም ሲባል በ2012 ዓመተ ምህረት በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ የዋለው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ ሌላው በማህበራዊ ሚዲያ የሚሰራጩ ጎጂ መረጃዎችን ለማስቆም የወጣ ህግ ነው። አቶ ሰለሞን እንደሚሉት ይህ አዋጅ በህጋዊ መንገድ ለተመዘገቡ መገናኛ ብዙሃን ብቻ ሳይሆን በግለሰቦች ለሚሰራጩ ሀሰተኛ ወይም ጎጂ መረጃዎችም ያገለግላል። የጥላቻ ንግግርና የሐሰተኛ መረጃ አዋጅ ግን በማህበራዊ መገናኛ ብዙሀንን ጨምሮ የጥላቻ ንግግር የሚያስከትሉ ወይም ደግሞ ሀሰተኛ መረጃ ተብሎ በሕጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙሀን ተብሎ የወጣ ሕግ አይደለም። ነገር ግን የሀሰተኛ መረጃ ወይም ደግሞ የጥላቻ ንግግር አሰራጭተው ቢገኙ በዚሁ አዋጅ የወንጀል ተጠያቂነት ይኖርባቸዋል። ሌላው በርካቶች መኖሩን እንኳን የማያስተውሉት ህግ በ2016 ዓ ም የጸደቀው በኮምፒውተር የሚፈጸሙ ወንጀሎች አዋጅ ነው። ይህ አዋጅ በዋናነት በኮምፒውተር አማካኝነት የሚፈጸሙ የማጭበርበር፣ የማታለል እና የስርቆት ወንጀሎችን የሚመለከት ሲሆን ህጉ ለሰብአዊ መብት ጥበቃ በቂ ትኩረት አልሰጠም በሚል ማሻሻያ እንዲደረግበት ሀሳብ ቀርቦ እንደነበር አቶ ሰለሞን ያስታውሳሉ። በ2016 የወጣው የኮምፒውተር ክራይም አዋጅ ዋናው ትኩረቱ ብሔራዊ ደህንነት ወይም ናሽናል ሴኩሪቲ የሚለውን ጉዳይ ለመጠበቅ በሚል ነው የወጣው። ስለዚህ ለሰብዓዊ መብት ድንጋጌዎች ወይም ደግሞ ልዩ ኤክሰፕሽንስ በቂ ትኩረት አልሰጠም በሚል በእኛ ቡድን ተዘጋጅቶ የነበረው ረቂቅ ሁለቱን በብሔራዊ ጸጥታና በግለሰቦች የሰብዓዊ መብት ጥበቃ መካከል ባላንስ ለመፍጠር ሁለቱንም ያጣጣመ እንዲሆን ተደርጎ ረቂቅ ቀርቦ ነበር። የዛሬ ሶስት ዓመት እንግዲህ ከመረጃ ነጻነት አዋጁ አዲሱ ረቂቅ ጋር አብሮ ለፍትህ ሚኒስትር ቀርቦ ነበር። ፍትህ ሚኒስትር በወቅቱ በሌሎች በርካታ አዳዲስ ህጎች እየወጡ ስለነበር ተጨማሪ ውይይት ይደረግበት በባለ ድርሻ አካላት ብሎ ነበር ያኔ የያዘው። ወደ ካውንስል ሚኒስትር ሳልሄደም ፍትህ ሚኒስትርም ያን ረቂቅ አስቀምጦ ሰው በእጁ እንደቆመ ነው ያለው። በማህበራዊ ሚዲያ ላይ ከሚፈጸሙ የስም ማጥፋትና የግለሰብን መብት የሚጋፉ ወንጀሎች በተጨማሪ በአሁኑ ሰዓት ኢትዮጵያ ውስጥ ለፖሊስ ራስ ምታት የሆነው ወንጀል ደግሞ በበይነ መረብ ወይም ኦንላይን ባንኪንግ የሚፈጸመው ስርቆትና ግለሰቦችን ኢኮኖሚያዊና ማህበራዊ ቀውስ ውስጥ እየከተተ የሚገኘው ቤቲንግ ወይም ውርርድ መሆናቸውን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ጀይላን አብዲ ይገልጻሉ። ሞባይል ባንኪንግ አሰጋሪ የሆነ ነው፣ አንዱ አንዱ። ሁለተኛ ደግሞ ይሄ ቁማር የሚጫወቱበት ቁማርም አለ፣ በእሱ የሚበሉ አሉ። ሁለተኛ ደግሞ ለምሳሌ በዚህ ግሩፕ ውስጥ ግቢ ይሉሻል። የተለያዩ አፕሊኬሽኖች አሉ። በቴሌግራም ግሩፕ ያደርጉና ከዛም በኋላ የተወሰነ እቃ በሪካሽ ይሸጡልሻል። ከሸጡልሽ በኋላ አንቺ አሁኑ ጨምሬሽ እንድትጫወቺ እያጓጉሻል። ከዛም በኋላ ትልቅ ብር ስትልኪ ስልካቸውን ይዘጋሉ። እንደዚህ አይነት ወንጀሎች በጣም እየተበራከቱ ነው ያሉ። ከድማ ከዲፋሜሽኑ በላይ ምክንያቱም ዲፋሜሽን ግለሰቡም ራሱ መከላከል ይችላል። ግለሰቡም ከሱ ሰውየውን ተጠያቂ ማድረግ ይችላል። በማህበራዊ ሚዲያ አማካኝነት የሚፈጸሙና የማህበረሰብን ደህንነት አደጋ ላይ የሚጥሉ ወንጀሎችን ለመከላከል የወጡት ሕጎች ወጥ ሆነው አንድ ቦታ ባይኖሩም፣ አቶ ሰለሞን እንደሚሉት በተለያየ ማዕቀፍ ውስጥ ሆነውም ወንጀል ሲከሰት ለማስቆም በግለሰቦች ወይም በፍትህ ሚኒስቴር ክስ መቅረብ ይኖርበታል። በወንጀል ከተከሰተ በወንጀል ጉዳይ ላይ መንግስትን ወክሎ ክስ የሚያቀርብ ጉዳይሽን የሚከታተል ቢያው መስሪያ ቤት አለ። አቃቤ ሕግን ያቀፈው የፍትህ ሚኒስቴር ነው ዋነኛው አካል። ነገር ግን የተለያዩ ኤጀንሲዎች በተለያየ ልዩ ጉዳይ ላይ ኃላፊነት ደግሞ ይሰጣቸዋል። እነዛ ተቋማት ለምሳሌ እንደ ኢንሳ ወር ሌሎች ተቋማት ከፍትህ ሚኒስትር ጋር በጋራ ዲል የሚያደርጉባቸው የተለያዩ ሰብጀክት ማተሮች ሊኖሩ ይችላሉ። ግን አቃቢ ህግ በራሱ ተነሳሽነት ጉዳዮችን ኢኒሼት አድርጎ ወንጀል አድራጊዎችን ተጠያቂ እንዲሆኑ ያደርጋል። አንዳንድ ግን የተለዩ ወይም ደግሞ በተፈጥሯቸው በጣም ፐርሰናል የሚባሉ ግለኝነት መብት ጋር ያለመነካት መብት ጋር በጣም የተገናኙ አንዳንድ ጉዳዮች ሁኔታ ሲቀርብ ብቻ አቃቢ ግ የሚያንቀሳቀሳቸው ጉዳዮች አሉ። በርካታ የሰብአዊ መብት ተከራካሪዎች ግን የጥላቻ ንግግርንና ሀሰተኛ መረጃዎችን ለመቆጣጠር የወጡት ሕጎች ዜጎችን ከጥቃት ከመጠበቅ ይልቅ የስጋት ምንጭ መሆናቸውን ነው የሚናገሩት። እንዲያውም በተቃራኒው የመናገር ነፃነትን ለመደፍጠጥ እና የተለየ ሀሳብ ያላቸውን ሰዎች በማስፈራራት ጸጥ ለማሰኘት አላማ እየዋሉ መሆናቸውንም ገልጸው ይከራከራሉ። በማህበረሰብ ውስጥ በማንኛውም መንገድ ወንጀል ሲፈጸም የመከታተል እና ለሕግ የማቅረብ ኃላፊነት የተጣለበትን ፖሊስ እየፈተኑ ካሉ ወንጀሎች መካከል አንዱ በቴክኖሎጂ በመታገዝ የሚፈጸሙ ወንጀሎች መሆናቸውን ፖሊስ ያምንበታል። በመሆኑም ፖሊሶች እነዚህን ወንጀሎች ለመከላከል ስልጠና እየተሰጣቸው መሆኑን አቶ ጆላን ይገልጻሉ። ፖሊስ የኛ የኢትዮጵያ ፌደራል ፖሊስ ወንጀል ምርመራ ፖሊሶችን እስከ ውጭ ሀገር ድረስ ልከል አሰልጥነን ደግሞ ኮሪያ፣ በቻይና እዚህ ዙሪያ በተለይ በሳይበር ክራይም ዙሪያ ስልጠና እንዲያገኙ አድርገን በነዚህ በሶሻል ሚዲያ ላይ በህዝብ ላይ የሚደርሰውን አደጋ ለመከላከል ሀሰተኛ መረጃ እየተሰራጨ በዚህ መንገድ ህዝብን ከህዝብ ጋር የሚያጋጩ በተለያዩ መንገድ ሚሰሩትን ለመቆጣጠር እንድንችል ስልጠና ወስደዋል። ስለዚህ በዛ መሰረት ፖሊስ እየያዘ መረጃ ወንጀልን እያጣራባቸው ያሉ ሰዎች ግለሰቦች አሉ። በዚህ ዙሪያ ማለት ነው። በዚህ መሰረት ይሰራል ማለት ነው። ያም ሆኖ ግን ህብረተሰቡ በማህበራዊ ሚዲያ የሚፈጸሙ ወንጀሎች ወንጀል መሆናቸውን አውቁና ያንን ለመከላከል የወጡ ህጎች እንዳሉ ተረድቶ ክሶችን ወደ ፖሊስ የማቀረቡ ልምድ አለ ወይ ስንል ላቀረብንላቸው ጥያቄ አቶ ጄላንድ ሲመልሱ ህብረተሰቡ እንግዲህ ጉዳት የደረሰበት ሰው ይከሳል። ለምሳሌ ሳያቅ አንድ ሰው እንደዚህ አይነት ቀረጻ የተካሄደበት ትዳር የፈረሰበት ወይም ትዳሩ ጉዳት ላይ የወደቀበት ሰው ካለ ኢንዲቪዥዋልም ማመልከት የሚችልበት ወንጀል አለ እና ስለዚህ በግለሰብ ደረጃም አመልክቶ እነዛን ሰዎች ተጠያቂ ማድረግ ይችላል። እንግዲህ የወጡ ሕጎች በሙሉ ሕዝብ ያውቃቸዋል ተብሎ ነው የሚገመተው እና በየጊዜው ደግሞ ኤክስፐርቶች እያስተማሩ ነው ያሉት። ምክንያቱም የኢትዮጵያ ሕግ በተለያየ ቦታ ተበታትኖ የሚገኝበት ሁኔታ ስላለ ህብረተሰቡ ያንን ሁሉ ያውቃል ብለን ከገመትንም አስቸጋሪ ስለሆነ፣ በየጊዜው ግን የህግ እውቀት ህብረተሰቡ እንዲኖረው በሬዲዮ በቴሌቪዥን እያስተማነ ነው ያለ። በማህበራዊ ሚዲያ ተፈጽመው ወደ ህግ የተወሰዱ ጉዳዮች አልፎ አልፎ ይሰማሉ። ለምሳሌ በቅርቡ ልጅ ያሬድ በሚል ስያሜ የሚታወቀው ኮሜዲያን ያሬድ ዘላለም በኮምፒውተር የሚፈጸም ወንጀል ድንጋጌን በመተላለፍ የቤተ ክርስቲያንን እና የሰዎችን ክብርና ስም በማጉደፍ እንዲሁም የጥላቻ ንግግርን በማሰራጨት ክስ ተመስርቶበት ነበር ሆኖም አቶ ሰለሞን እንደሚሉት አብዛኞቹ በስም ማጥፋትና በመሳሰሉት ወንጀሎች ክስ ተመስርቶባቸው ወደ ህግ የሚወሰዱ ወንጀሎች በእርቅ እንዲጠናቀቁ እንደሚደረጉ ይገልጻሉ አንዳንድ ያስተዋልኳቸው በማህበራዊ መገናኛ ብዙሃን ላይ ለምሳሌ ወደ ፍርድ ቤት ለማስኬድ ጠበቃ ቀጥረው ይህንን ጉዳይ ሲጀምሩ በርክ የተደመደሙ የነበሩ ኮንቴንቶችን ዲሊት ለማድረግ ግለሰቡ ተስማሙ የሚሉ በአንዳንድ ዘገባዎችንም አይተናል። እሱ ላይ ያለውን ክላሪቲ ማስተማሩ ጎን ለጎን መምጣት አለበት። ያንን የማስተማር ስራ ግን ሌሎቹን እንዲማሩ ዲተረንስ ኢፌክት እንዲኖረው ሌሎቹንም ላይ እንዲህ ዓይነት ተጠያቂነት ይኖርብኛል ብለው እንዲታቀቡ ለማድረግ በመንግስት አንዳንድ በጣም ከበድ ያለ ጉዳት ያደረሱ እንዲህ ዓይነት ጥሰቶች ሪፖርቶችን በቀጥታ በማምጣት የማስተማር ሂደት አንድ ማድረግ አለበት ብዬ ነው አድቫይዝ ማድረገው። ማህበረሰቡም ሆነ የህግ አስፈጻሚዎች በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን አውቀው ራሳቸውንም ሆነ ማህበረሰቡን ከአደጋ እንዲጠብቁ ግንዛቤ የማስጨበጥ ስራዎች በስፋት መሰራት እንዳለባቸው አቶ ሰለሞን ይመክራሉ። የሐሰተኛ መረጃና የጥላቻ ንግግሩን ህጉ ሲወጣ በርግስ በኩል ፖሊሶችን፣ አቃቢዎችን፣ ዳኞችን ለዛ የማዘጋጀት ባሉት ጉዳዮች ላይ ምክክር የማድረግ ነገር ተጀምሮ በነበረበት ጥሩ አጋጣሚ ነው። ይሄ ኮንፍሊክቱ የመጣው ኮንፍሊክቱ ከመጣ በኋላ የመንግስትን ፕራዮሪቲ የእነዚህን ተቋማት ቅድሚያ የሚሰጡበትን ነገር ስለቀየረ እንዳልኩሽ ባለፉት ሁለት ዓመታት በዚህ ረገድ የተሰሩ ስራዎች በጣም እዚህ ግባ የሚባሉ አይደሉም። የተነሱም ጉዳዮች በትክክል ለፍርድ ቤት ቀርበው ልባት ያገኙ ጉዳዮች ብዙ አይደሉም። የቴክኖሎጂው በየጊዜው ተለዋዋጭነት ወንጀሎችንም እንዲራቀቁ እያገዘ መሆኑን የሚገልጹት አቶ ጄላይንም ፖሊስም በቴክኖሎጂው ታግዞ ህብረተሰቡን በተሻለ መልኩ ለመጠበቅ ጥረት እያደረገ መሆኑን በምሳሌ ያስረዳሉ። አሁን እያንዳንዱ ህብረተሰብ በፍጥነት ወዲያውኑ ለፖሊስ ማመልከት የሚችል ሲቲዝን ኤንጌጅመንት የሚባል አፕሊኬሽን አሁን በቅርብ ጊዜ ጉግል ፕሌይ ስቶር ላይ ተግባራዊ ሆነው ህብረተሰቡ ከፖሊስ ጋር በደቂቃ እየተገናኘ የሚፈጠረውን ወንጀል ሁሉ የሚያሳውቅበት መንገድ እየተፈጠረ ስለሆነ በጣም እየዘመነ ነው ያለው ማለት ነው። ኢትዮጵያ ፌዴራል ፖሊስ ኢትዮጵያ ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት የሚፈጸሙ ወንጀሎችን ለመከላከል የቆዩና አዲስ የጸደቁ ህጎች ቢኖሯትም የጥላቻ ንግግርና ጉዳት አድራሽ ሐሰተኛ መረጃዎችን መቆጣጠር ግን እስካሁን አለመቻሏን ባለሙያዎች ይስማሙበታል። ግለሰቦች መብታቸው ሲነካ ወደ ህግ እንዲመጡ የሚያበረታቱ ትምህርቶችና አስተማሪ የሆኑ የህግ ቅጣቶች ሊኖሩ እንደሚገባም መክረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ማህበራዊ ሚዲያ ላይ በከፍተኛ መጠን የሚሰራጩ ጎጂ ይዘቶችን በተመለከተ ለዛሬ መስታወት ፕሮግራማችን ያሰናዳቸው ዘገባዎች እነዚህ የነበሩ። ነገር ግን ይህ ጉዳይ በዚህ የሚያበቃ አይደለም። አይደለም ደረጀ፣ ይሄ ዛሬ የአየር ሰዓታችን ማካተት የቻለው ብቻ ነው። በተለያዩ የአሜሪካ ድምፅ መሰናዶቻችን ሌሎች ባለሙያዎችንና ሀሳቦችን አካተን በድጋሚ የምንመለስበት ጉዳይ ይሆናል።